በአንድ በኩል ሀገር ጎብኚዎች ሀገሪቷን እንዲጎበኙ ጥረት ማድረግ እንደሚገባ በሰፊው እየተነገረ በሌላ በኩል ደግሞ ከተለመዱት አድባራት ሌላ በመናገሻው በአዲስ አበባ ከተማ የሚገኙ የታሪክ አሻራ የሆኑ ጥንታዊ ቤቶች እና ሕንፃዎች እንዲፈርሱ የተደረጉ እና እየፈረሱ የሚገኙ ናቸው። በአፍሪካ በርካታ ሀገሮች፣ በተለይ በጎረቤት ኬንያ ከዘርፉ የሚሰበሰበው አብዛኛውን የውጭ ምንዛሬ ማስገኛ እንደሆነ እየታወቀ ሳለ በኢትዮጵያ ተግባሩ የሚመለከታቸው ዓለም አቀፍ ድርጅቶች ሳይቀር ለሕንፃዎች እድሳት በጎ ፈቃድ ቢያሳዩም ጆሮ ዳባ እየተባለ ያዘገመበት ሁኔታ ነው ታይቶ የነበረው። አሁን አሁን ንቃቱ እየዳበረ የመጣ በሚመስል መልኩ ቅርስ የሀገር ሀብት እና ታሪክ መሆኑ ትኩረት ያገኘበት ሁኔታ በሂደት እየተስተዋለ ይገኛል። ከሰሞኑ የሀገሪቱ ርዕሰ ብሔር ዶክተር ሙላቱ ተሾመ የኢትዮጵያ ቅርስ ባላደራ ማህበር የቦርድ የበላይ ጠባቂ ሆነው በመመረጣቸው እና ሌሎች ከፍተኛ አመራሮችን በብሔራዊ ቤተ መንግሥት ተቀብለው ባነጋገሩበት ወቅት የሀገር ሀብት መገለጫ የሆኑ ቅርሶቻችንን ከጉዳት ለመታደግ ከመንግሥት ድርሻ በተጨማሪ ማህበሩ ኃላፊነት ተጥሎበታል ብለዋል። በዚህ አይነት መልኩ የማህበሩ ፕሬዚዳንት ሊቀ ካህናት አባይነህ አበበ ይዘቱን ሲገልጹ ተገቢ ምዕራፍ እንዲያገኝ ለማድረግ የተለያዩ ኮሚቴዎችን አቋቁመን በቴክኒክ ኮሚቴዎች አማካኝነት ብዙ መጋቢ ስራዎች በመንቀሳቀስና በመስራት ላይ ይገኛሉ። እነዚህ ኮሚቴዎች ግንዛቤውን ጨብጠው የቅርስ ሀብት ተጠብቆ ለሀገር ጎብኚዎችም ጭምር ምቹ እንዲሆን ምን ያህል ይጠበቅባቸዋል ይላሉ ላልኩት ለቱሪዝም መሰረቱ ቅርስ ነው። እነዚህም ረጅም ዘመናት ያስቆጠሩ ቤቶችና ሌሎች የተለያዩ ረጅም እድሜ ያላቸውን ለይቶ በአግባቡ እንዲጠበቁ ለማድረግ ይህንን በተመለከተ አንድ ራሱን የቻለ ኮሚቴ አቋቁሟል። ለመንግስትም በዝርዝር ጥያቄውን አቅርቧል። በመንግስት በኩልም ምላሽ ተገኝቶበት ወደ መቶ ሃያ አምስት የሚሆኑ ቤቶች ተለይተው እንዲጠበቁ ተደርጓል። ሌሎች በቀጣይም ደግሞ በአግባቡ ዝርዝር ጥናት እየተካሄደ የዚሁን ተከታይ እንዲሆኑ ለማድረግ ብርቱ ጥረት በማድረግ ላይ እንገኛለን። ቀደም ባለው ጊዜ ዓለም አቀፍ ድርጅቶች እንደ ዩኔስኮ የመሳሰሉ እድሳት ለሚያስፈልጋቸው በጎ ፈቃድ አሳይተው እንደነበረ በወቅቱ ተገልጿል። ይህ አሁን በርዕሰ ብሔሩ የበላይ ጠባቂነት የተቋረጠውን በመቀጠል በመልካም ገጽታው ይቀጥል ይመስሎታል? ይላልኳቸው በትክክል በዩኔስኮ መመዝገብ ይኖርባቸዋል የሚል እምነት አለንኛ። ይህን በተመለከትም አንዳንድ ጅማሪዎችን እያካሄድን ያለ ነው። ዩኔስኮ ምክትል ዳይሬክተሩ በቅርቡ አቶ ጌታቸው ጽህፈት ቤታችንን ጎብኝተዋል። ለሳቸው የሚያስፈልገውን ጥያቄ ለማቅረብም ደግሞ አንዳንድ ዝግጅቶችን እያደረግን ያለ ነው። ለዚህም ደግሞ አንዳንድ ከተለያዩ ማህበረሰቦች እና ከተለያዩ አካባቢዎች የሚቀርቡ ጥያቄዎች አሉ። እነዛ አሟልቶ ሙሉ አገሪቷን የሚወክል ወይም የአገሪቷ መገለጫ ይሆናል ብለን የምናምን በትን ዘገባ ለማቅረብም ደግሞ በመንደርድር ላይ እንገኛለን። ጌታቸው ተድላይ ለጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ።